የዜና መጽሔት በአማራ ክልል የሚገኙ የሀገር ውስጥ ተፈናቃዮች የመጠለያ ችግር እንደገጠማቸው ተናገሩ። እነሱ እንደሚሉት ባለፉት ሶስት ዓመታት ለስድስት ወራት ብቻ ሊጠለሉበት የሚያስችል የሸራ ድንኳን ቢሰጣቸውም ምንም አይነት እድሳትና ቅያሬ ሳይደረግባቸው በዝናብና ፀሐይ ተበላሽተዋል። ከመጠለያ ድንኳኖቹ ምቹ አለመሆን ጋር ተያይዞም እናቶችና ሕጻናት ለሕመም መዳረጋቸው ተነግሯል። ኢሳያስ ገላው "ከዝናብም ከፀሐይም ጋር ቅያሜ ገብተናል" የሚሉት ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በአማራ ክልል በሰሜንና ደቡብ ወሎ ዞን ባሉ መጠለያ ጣቢያዎች የሚገኙ የሀገር ውስጥ ተፈናቃዮች መጠለያ ድንኳኖቻቸው ከአገልግሎት ብዛት ተበላሽተው ታዛ እንዳልሆኗቸው ይናገራሉ። ዝናቡ ሲጥል ጎሚ እየያዝን ዝናብ ይጥል አገር ይጠግባል፣ ገበያ ይጠግባል። ግን እኛ ዝናቡ የጣለ ጊዜ እዝጎ እንላለን። ምን ነው መቀመጫ ስለሌለን ነው። እንዲሁ እየዋልን እንዲሁ ቁመን ውለን ቁመን ልናድር ነው። ዛሬ ግን ዝናብ መጣን መታን። ዝናብ የቀረው የቀረ ይቅር እና ዝናቡ ገደለን። በመጠለያ ጣቢያዎቹ ያሉ ነፍሰ ጡር እናቶች ፈተናቸው የበረታ እንደሆነ የሚናገሩት በቅርቡ መንታ ልጆችን የወለዱት ወይዘሮ ፋጢማ ኑሩ በሐይቅ መካነ ኢየሱስ መጠለያ ጣቢያ ያለ ችግር የጎላ ነው ይላሉ። በጣም ያስገባል ተተ ይፈላሉ ይፈልቃል። ዋው ተለይም ፀሐይ ነው በጣም ልጆቹ ተጎዱ ነው ያሉ አራሱ ልጅ ይበታል ሰውነታቸው ምልጥልጥ እያለ እና እየተጎዳኑ ያሉ እኔ ራሱ በጣም ፕሮጀክት ስንቴ ሙቀቱ እየተተረተረብኝ ሆዴ በጣም እየተፈታ ሐኪሞች እያሸጉ በጣም ሰውነት እየተቃጠለን ያለ አሁን ቁስል ላይ ማለት ተሰርቶ። በሰሜን ሎ ዞን የሚገኘው የጃራ የስደተኞች መጠለያ ጣቢያ ያሉ ድንኳኖችም ከአገልግሎት ብዛት እየወደቁ ነው ተብሏል። የመጣ ነው ላይ ስድስት ወር ተብለን ነበረ። አሁን ግን ወደ ሶስት ዓመት እየጨረስን ነው እና ከስር ምስጥ እየበላው፣ ብዙ ቤቶች ንፋስና ፀሐዩ እየበረታበት እየወደቀ ነው። ሸራዎችን ጥዳ የተደረገላቸው ብዙ ሸራዎች ነበሩ፣ ባለፈው ዕለት እነሱም እየተገነጣጠሉ ነው። ዝናብ ሲመጣም አሁን ከደጅ ይሻላል ነው እንጂ ዝናብ የሚያስጥል ነገር ኑሮ አይደለም። በተወለደሬ ወረዳ ቱርክ የመጠለያ ጣቢያ ውስጥም የመጠለያ ችግሩ ቢኖርም ጠግኖ ቀን ለማሳለፍ እየተሞከረ ነው ይላሉ የተፈናቃዮቹ ተወካዮችም። ያው ምላሽ ይሰጣል ተብሎ ተነግሮናል። ያው ዛሬ ነገ ይሰራል እየተባለ ነው። ያው በፀሐይ ተበጣጥሷል፣ በጣም ተጎርቷል። የቆየ ሸራ ስለነበረ ማለትም ያሁን ያው ሰዓቱ ፀሐይ ስለሆነ ያው ያለውን ጠጋግኖ እየተቀመጠ ነው። ዝናብ ከመጣ ግን ምን ማንንም ሰው ማስቀመጥ አይችልም። በፀሐይና ዝናብ ምክንያት ለብልሽት የተዳረጉ የመጠለያ ድንኳኖችን በአዲስ የመተካት እንቅስቃሴ በሌለባቸው የቱርክ መካነ ኢየሱስ፣ ጃራ፣ ገራዶ እና ሌሎች የመጠለያ ጣቢያዎች ውስጥ የታመመን ሰው እንኳን ለማሳረፍ የተሻለ ስፍራ እንደሌለ ነው የሚነገረው። ሰልፍ ድንኳን ውስጥ የሚኖረው ሰው በጣም ከባድ ነው። ይሄ ድንኳን የተሰራው ለስድስት ወር ነው፣ ስንገባ ማለት ነው። ግን አሁን ላይ ሶስት አመቱን ኩሌታ እያደረገ ነው። የተቀደደው ቀርቶ ስታየው አሁን የተቀደደ ሊመስል ይችላል። ግን ያልተቀደደው ራሱ በሱፉ እያፈሰሰ ነው ሁሉ በዛ ላይ የጤና ችግር አለ። በዛ እንግዲህ እዚህ ሸራ ቤት አሁን የለይኘዋለ የሸራው ቤት እዛ ዘመድና ቤተሰብ ያላቸው ሰው በጣም ሲያምባቸው እዛ ወስዶ የሚያስተኙበት አጋጣሚ ሁላለ ጭራሽ ለመተኛ ለቀና ይሆን ለሌታ የሆኑ አሁን ላይ በጣም አስቸጋሪ የሆኑ ነው ጉዳይ ነው። አስራ አምስት ሺህ የሀገር ውስጥ ተፈናቃዮችን በመጠለያ ጣቢያ ውስጥ የያዘው የደቡብ ወሎ ዞን አስተዳደር አደጋ መከላከልና ምግብ ዋስትና ተጠሪ ጽፈት ቤት ኃላፊ አቶ አሊ ሰይድ ችግሩ መኖሩን አውቀን ለክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ጥያቄውን አቅርበናል ይላሉ። አይ እኛ ማቅረብ አንችልም ስ ነው የሚቀርቡና ለመሳለ ወይ ፌዴራል ማቅረብ አለብህ። ከዛ ውጪ ደግሞ ፓርትነሮች ነበሩ የሚያቀርቡት የሚያግዙት። እነሱ ደግሞ አሁን ወጡ ብዙዎቹ እየቆላለፉ ወጡ። ያው ክፍተቱ አለ ተፈጠረ ማለት ነው። በእኛ በኩል አንዳንድ ያሉ ፓርትነሮች ጋር ሆነ ችግር ለይተናል። ችግሩ መኖሩን በተለያዩ መጠራጠቢያዎች ላይ ተንቀሳቀሰን አረጋግጠናል። እሱን መሰረት አድርገን ደግሞ ያው ፍላጎቱን ጠይቀናል ማለት ነው። ክልል ነው የምንጠይቀው እኛ እነሱም ደግሞ ለፌደራል ጠየቁ ነግረውናል። ግን እስካሁን ምላሽ የለም። ይህን የሀገር ውስጥ ተፈናቃዮች ቅሬታም ለአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የስራ ኃላፊዎች አቅርበን ምላሽ ለማግኘት በስልክና በመልእክት ለማናገር ብንሞክርም ምላሽ ሊሰጡን ፈቃደኛ አልሆኑም። ለዶቸቨለ ዘገባ ኢሳያስ ገላው። ጅቡቲ በህገ ወጥ መንገድ በሀገሪቱ የሚኖሩ ሰነድ አልባ የውጭ ሀገር ዜጎች እስከዚህ ወር መጨረሻ ሀገሪቱን ለቀው እንዲወጡ በጥብቅ አሳስባለች። አንድ የዓለም አቀፍ ሕግና የዲፕሎማሲ ተንታኝ ይህ የጅቡቲ ውሳኔ ባልተለመደ መልኩ ኢትዮጵያውያንንም ማካተቱ ሀገሪቱ ከኢትዮጵያ ልታገኘው የምትችለው የወደብ ኪራይ ወይም አገልግሎት ጥቅም ሊቀንስ አሊያም ሊቋረጥ የሚችልበት ሁኔታ እንዳለ የሚጠቁሙ ጉዳዮች በመኖራቸው የመጣ ሳይሆን እንዳልቀረ ገልጸዋል። በጅቡቲ የኢትዮጵያ ኤምባሲ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር ውይይት ማድረጉንና ቀነ ገደቡ በሶስት ወር እንዲራዘም ጥያቄ አቅርቦ እንደነበር አስታውቋል። ሆኖም የጅቡቲ ባለስልጣናት የተያዘው እቅድ የሚሻሻልበትና በልዩ ሁኔታ የሚታይ ሀገር እንደሌለ በግልጽ ምላሽ መስጠታቸውን ኤምባሲው ባወጣው መግለጫ ጠቁሟል። ከአዲስ አበባ ሰለሞን ሙጬ ዝርዝር ዘገባ አጠናቅሯል። አንድ ነጥብ አንድ ሚሊዮን ዜጎች ያሏት ጅቡቲ ህጋዊ ፍቃድ የሌላቸውና በህገ ወጥነት በሀገሪቱ የሚኖሩ ያለቻቸው የውጭ ሀገር ዜጎች እስከ ሚያዚያ መጨረሻ ለቀው እንዲወጡ በብርቱ አስጠንቅቃለች። ጸጥታና የጤና ችግሮች የዚህ ውሳኔ ምክንያት ሆነው የቀረቡ ጉዳዮች ናቸው ተብሏል። የፕሬዚዳንት እስማኤል ኦማር ጌሌ አማካሪ ከፈረንሳይ የዜና አውታር ጋር ባደረጉት ቃለ ምልልስ ጅቡቲ የዓለምን ድህነት መሸከም እንደማትችል መናገራቸው ተዘግቧል። አማካሪው ሁሉንም የዓለም ድህነት ማስተናገድ አንችልም በማ ማለት የመንግስታቸው የውሳኔ መነሻ ምን እንደሆነ ጠቁመዋል። ዶችቭለ ያነጋገራቸው የአለም አቀፍ ህግና የዲፕሎማሲ ጉዳዮች ተንታኝ እርምጃው አንድ መንግስት ከሚያከናውናቸው ተግባራት አንዱ መሆኑን ጠቅሰዋል። የአንድ መንግስት ዋና ተግባር ከሚባሉት ውስጥ ሰዎች በህገወጥ መንገድ ወደ አገር እንዳይገቡ የገቡም ሲገኙ ይዞ አስሮ ቀጥቶ ማባረር ይሄ የአንድ መንግስት ተግባር ግዴታ ነው ማለት ነው እንደ መንግስት ለመቆጠር በጉዳዩ ላይ ጅቡቲ የሚገኘውን ዓለም አቀፍ የፍልሰተኞች ድርጅት ኬንያ የሚገኘውን የድርጅቱን የምስራቅና የአፍሪካ ቀንድ ጽህፈት ቤትና የኢትዮጵያ የውጭ ጉዳይ ሚኒስቴር ለማነጋገር ያደረግነው ጥረት ምላሽ አላገኘም የዓለም አቀፍ ህግና የዲፕሎማሲ ተንታኙ ግን ይህ ውሳኔ የኢትዮጵያ ዲፕሎማሲ ጅቡቲ ሳትቀር የምታስፈራራበት ደረጃ ላይ የመድረሱ ሀቅ አድርገው ጠቅሰውታል። ከጠቅላይ ሚኒስትር አብይ ወደ ስልጣን ከመምጣት ጀምሮ በኢትዮጵያ እና በአጎራባች ሀገራት መካከል ያለው ግንኙነት በአንድ ወይም በሌላ መልኩ ኔጌቲቭሊ ኢምፓክትድ ሆኗል። ከፍተኛ የሆነ የዲፕሎማቲክ ቅርቃር ውስጥ የገባንበት ወቅት ነው። አሁን ኢትዮጵያና ሀገር መንግስቷ ያላት በዓለም አቀፍ ደረጃ ወይም አካባቢያዊ ደረጃ ሲታይ አስቀድሞ ከነበረው ገናና ብርቱ ጠንካራ ከምንለው ተክለቁመና ወርዶ እነ ጅቡቲም የሚያስፈራራት ሀገር መሆን ስላለች ጅቡቲ የሚገኘው የኢትዮጵያ ኤምባሲ በጉዳዩ ላይ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር መወያየቱን አስታውቋል። ኤምባሲው በጅቡቲ የሚኖሩና ሕጋዊ የመኖሪያ ፈቃድ የሌላቸው ዜጎች ብዛት ስላላቸው ትምህርት በመከታተል ላይ ያሉ ዜጎች ልጆቻቸው ትምህርታቸውን እንዳያቋርጡ መደረግ ስላለበት የንግድ ድርጅት ያላቸው ዜጎች እቃቸውን አጣርተው መሸጥ ስላለባቸው፣ በተለያዩ ስራዎች ተቀጥረው ለሚሰሩ ዜጎች ያልተከፈሉ ውዝፍ ክፍያዎች ካሉ እንዲከፈላቸው፣ እንዲሁም በፍርድ ቤት ያላለቀ ጉዳይ ያላቸው ዜጎች ሁኔታንና ሌሎች ተያያዥ ጉዳዮችን በማንሳት ኢትዮጵያውያንን ወደ ሀገራቸው የመመለሻው ቀን ቢያንስ በሶስት ወራት እንዲራዘም ጥያቄ ማቅረቡን ገልጿል። የጅቡቲ ባለስልጣናት ለዚህ በሰጡት ምላሽ በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎችን ለማስመለስ የተያዘው እቅድ የማይሻሻልበትና በልዩ ሁኔታ የሚታይ ሀገር እንደሌለ በግልጽ መግለጻቸውን ኤምባሲው አስታውቋል። ጅቡቲ ለረጅም ዓመታት እዚያ የሚኖሩ ኢትዮጵያውያንን ስደተኞች ናችሁ ሰነድ የላችሁምና አባረራለሁ የሚል አቋም ስታራምድ ታይቶ አይታወቅም ያሉት የዲፕሎማሲ ተንታኙ ሀገሪቱ የተፈጠረባት ስጋት የዚህ መነሻ ሳይሆን እንዳልቀር አብራርተዋል። ከኢትዮጵያ ልታገኘ የምትችል ሬሲፕሮካል ኢንተረስት የምንለው ጥቅም ሊከበርላት ስላልቻለ ነው ኛው ጥቅሟ ተነክቷል። እስካሁን በግልጽ የምናውቀው የተነካ ጥቅም የላትም። ነገር ግን ፖቴንሻሊ ብዙ ጥቅሞቿን ሊነኩ እንደሚችሉ የሚያመላክቱ ጉዳዮች አሉ። አንደኛው እንግዲህ እንደሚገመተው በየአመቱ ወደ ሁለት ቢሊዮን ዶላር የምታገኝበት የወደብ አገልግሎት፣ የወደብ ኪራይ እና ከወደብ ጋር ተያይዞ የምታገኝበት ጥቅም ሊቀንስ ወይም ሊቋረጥ የሚችልበት እድል እንዳለ የሚጠቁሙ ጉዳዮች አሉ። ስለዚህ ይህንን ጥቅሟን ለማስከበር በኢትዮጵያ መንግስት ላይ ጫና ለማሳደር የወሰደች እርምጃ ሊሆን ይችላል። በአንድ በኩል በየአመቱ በሺዎች የሚቆጠሩ ስደተኞች ቀይ ባህርን አቋርጠው ወደ መካከለኛው ምስራቅና የበለጸጉ የአውሮፓ ሀገራት ለመግባት መሸጋገሪያ የሆነችው ጅቡቲ ድህነትንና ግጭትን የሚሸሹ በተለይ ከኢትዮጵያ፣ ከኤርትራ፣ ከሶማሊያ የሚነሱ ስደተኞች በብዛት የሚንቀሳቀሱባት፣ ብዙ ስደተኞችን ባህር ሲያቋርጡ የሚያልቁባት ሀገር መሆኗ ይታወቃል። ለዲደብሊው ሰለሞን ሙጭ ነኝ። አዲስ አበባ ላለፉት አስራ ሁለት አመታት የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት አባ ፍራንሲስ በነገ ዕለት ስርዓተ ቀብራቸው እንደሚፈጸም ይጠበቃል። በ88 ዓመታቸው ክርስቲያኖች የኢየሱስ ክርስቶስን የትንሣኤ በዓል ባከበሩበት ማግስት ከዚህ ዓለም በሞት የተለዩትን የሃይማኖት አባት እስካሁን ከ150 ሺህ በላይ ሰዎች አስከሬናቸው ከሚገኝበት ስፍራ ድረስ በመሄድ እንደተሰናበቷቸው ነው የተነገረው። በነገ ዕለትም ከመቶ በላይ የሀገራት መሪዎች በቀብሩ ስርዓት እንደሚገኙ ተገልጿል። ቀጣዩን ርዕሰ ሊቃነ ጳጳሳት ለመምረጥም ከሳምንት በኋላ ካርዲናሎች ዝግ ስብሰባ ያደርጋሉ ነው የተባለው። ርዕሰ ሊቃነ ጳጳሳት ፍራንሲስን ለመሰናበት እየተደረገ ያለውን እንዲገልጽልን የረዥም ዘመን የዶች ቨለ የሮም ዘጋቢ ተክለግዚ ገብረ ኢየሱስን በስልክ ባጭሩ አነጋግሬዋለሁ። እንደምን ሰነበትክ ተክለግዚ? የካቶሊኮች አባት አባ ፍራንሲስ ቀብራቸው ነገ እንደሚሆን እየተነገረ ነው። በርካታ የሀገራት መሪዎችን ጨምሮ ብዙዎች እንደሚገኙ ነው መረጃዎች የሚያመለክቱት። እስቲ የቫቲካን ድባብ ምን ይመስላል? ምን ያህል ህዝብስ ተሰናበተ? በአጭሩ ግለጽልን። ቅዱስ ጴጥሮስ ካቴድራል የተቀመጠው የነፍስ ህር ስ ሊቀነ ጳጳሳት ፍራንቸስኮስ አስክሬን የተሰናበተ ህዝብ እስከዚሁ ሰዓት ድረስ አንድ መቶ ሰላሳ አምስት ሺህ ህዝብ ደርሰዋል። አሁንም እየቀጠለ ነው። ካቴድራሉ ለአራት ቀናት ቀንና እስከ ሁለት ሰዓት ሌሊት ክፍት ሆኖ አገልግሎት ሲሰጥ ቆይተዋል። ዛሬ ከምሽቱ ስምንት ሰዓት እንደ አውሮፓ አቆጣጠር እንደሚዘጋ የቫቲካን መግለጫ አመልክተዋል። በርካታ የሀገራት መሪዎች ናቸው የተሰናበቷቸው። ነገም ለቀብሩ ብዙዎች እንደሚገኙ ይነገራል። እነማን ይገኛሉ ተብሏል? እንደው ዝርዝር መረጃ ካለ ነገም ከጠዋቱ አስር ሰዓት የቀብራቸው ቅዳሜ ስነ ስርዓት ይጀምራል። ከቅዱስ ጴጥሮስ በስድስት ኪሎ ሜትር ርቀት በሚገኘው የትልቋ ቅድስት ድንግል ማርያም ካቴድራል እንዲቀበር በእቅድ ተይዘዋል። እዚህ ቦታ እንዲቀበሩ ራሳቸው ጠየቁት መሰረት እንደሆነ ተነግረዋል። እንግዲህ በዚሁ ነገ የሚፈጸመው የቀብር ስነ ስርዓት የሀምሳ ሀገራት መሪዎች፣ የአስር ሀገራት ነገሳት፣ የሰባ ሀገራት ልኡካን፣ የሃይማኖት አባቶች ተሳታፊ እንደሚሆኑ ተዘግበዋል። በዚሁ የርዕሰ ሊቃነ ጳጳሳት ፍራንችስኮስ የቀብር ስነ ስርዓት እንደሚገኙ ያረጋገጡ የመንግስታት መሪዎች የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከነ ባለቤታቸው፣ የቀድሞ የሀገሪቱ መሪ ጆ ባይደን የብራዚሉ ሉላ የዩክሬይን ቮሎዲሚር ዜሌንስኪ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በመሳደብ የሚታወቁ የሚባሉ የአርጀንቲና ፕሬዚደንት ሃቪየ ሚሌይ እነዚህ መምጣታቸው የተረጋገጠ መሪዎች ናቸው። ከዚህ ባሻገር ከሁለት መቶ ሺህ ህዝብ በላይ የቀብር ስነ ስርዓቱ ተሳታፊ እንደሚሆን ተዘግቧል። ሸዋዬ እንግዲህ በቀጣይ ሌላ ሊቀ ጳጳሳት ምርጫ ይጠበቃል እና ካርዲናሎች ዛሬ መሰብሰባቸውን መረጃዎች ያመለክታሉ። ከዚህ ከምርጫው ጋር ግንኙነት ይኖረው ይሆን? ከምርጫው ጋር ግንኙነት የለው። ምንድን ነው ኮንክላቭ ማለት? የላቲን ቋንቋ ነው። በዝግ ማለት ነው። የካርዲናሎቹ ዝግ ስብሰባ እንዴት መሆን እንዳለበት አሁን በዚህ ነው የተነጋገሩት ዛሬ እና ከቀብሩ ስነ ስርአት ነው የተነጋገሩት። ከአምስት እስከ ዘጠኝ ጉንቦት ወር ማለት ነው አዲስ ርዕሰ ሊቃነ ጳጳሳት ለመምረጥ ቫቲካን ካርዲናሎች ልዩ ጉባኤ ይጀመራል ማለት ነው። ስለዚህ ገና ነው። መረጃዎች ላይ ስንመለከት አንዳንዶች አፍሪቃዊ ሊቀጳጳሳት ሊመረጥ ይችላል የሚል ሀሳብ ያነሳሉ። ከወዲሁ መገመት ይቻላል ከየት ይመረጣል የሚለውን አንሽማዊ እንግዲህ ይሄ ግምት ነው። በአፍሪካ የኮንጎ ካርዲናል አሉ፣ ምናልባት እሳቸው ሊመረጡ ይችላሉ የሚባሉ። ሌላው ደሞ የፊሊፒን የፊሊፒን እና የኮንጎ ከውጭ ከጣሊያን ደግሞ አሉ። ከሁለት ሶስት ሮሴል ከነጳጳሳት በኋላ ጣሊያን አልነበረም እና ጣሊያን እንዲመረጥ የሚፈልጉም አሉ። ስለዚህ እንደዚህ ነው ልማለት አይቻልም። ጉባኤውም በጣም ረጅም ጊዜ ሊወስድ ይችላል። ግምት ለመስጠት ካልሆነ ወይም ተስፋ ማድረግ ካልሆነ ይህንን ነው ብሎ መናገር ትንሽ ሊያቸግር ይችላል። አመሰግናለሁ። እንግዲህ ተክለ ጊዜ ገብረ ኢየሱስ ከረጅም ጊዜ በኋላ ዛሬ ድምፅህን ሰማን፣ እናመሰግናለን። ሸዋዬንም አመሰግናለሁ። አድማጮች የምሽቱ የዜናና የዜና መጽሔት ጥንቅር በዚሁ አበቃ።